ጥያቄ ሁለት። ከነቢዩ صለ ላሁ ዓለይህ ወሰለም ጋር ሊኖር የሚገባው ስርዓት ወይም አደብ እንዴት ነው? መልስ፣ አንደኛ እርሳቸውን መከተልና እንደ አርአያ አድርጎ መያዝ፣ ሁለተኛ እርሳቸውን መታዘዝ፣ ሦስተኛ እርሳቸውን አለማመፅ፣ አራተኛ የተናገሩትን አምኖ መቀበል አምስተኛ በሱናቸው ላይ አዲስ ፈሊጥ አለማምጣት። ስድስተኛ እሳቸውን ከራስም ከሰውም ሁሉ በላይ አስበልጦ መውደድ። ሰባተኛ እሳቸውን ማክበር፣ ማገዝና ሱናቸውን መርዳት ነው።